ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ጀመረ። ስለ ምርጫው የሚሰሙ አቤቱታዎችና የኢትዮጵያ መንግስት ዝግጅት የመንግስት ስራው ረስቶ የራሳቸው ፓርቲ ስራ ፓርቲያችን እንዲ ያላችሁ ፓርቲያችን እንዲ ያደረጋችሁ ብሎ ለምሳሌ ስብሰባ መከልከል ምርጫውን ሰላማዊ ዲሞክራሲያዊና ፍትሐዊ ለማድረግ የምንችለውን ሁሉ እያደረገ ነው በዚህ አይነት ነገር ከአሁኑ ከተጀመረ ወደ ምርጫው ስንሄድ ምን ሊያጋጥመን ነው ሁሉም በሚባል ደረጃ እና ቤቱታቻቸውና ዘንዝራቸውን አሰናድተው አሟርተው አቅርበዋል እኛም የሚመለከተው የሕግ አስፈጻሚ በዚህ ጉዳይ ላይ ማብራሪያ እንዲሰጠን የሚመለከተውንም ኃላፊ እኛ ጋር ቀርቦ እንዲያስረዳን ጠይቀናል። ምርጫውን በተመለከተ ከተሰናዳ ዘገባ ላይ የተቀነጨቡ ድምጾችን የሰማችሁት በዚህ ምሽት ተሰሟቸዋላችሁ። የአባይ አካባቢያዊ ፖለቲካና ዳራው ትሩፋትና መዘዙ መጀመሪያ ነገር በእኛ በኩል የተሰራ ስህተት አለ። ኢትዮጵያ እስከ ዛሬ ድረስ ይዛው የቆየችውን የሶስተኛ ወገን አያስፈልግም የሚለውን አቋሟ ላይ ያሳየችው መንሸራተት ለዚህ ሁሉ ችግር የዳረገን ሆኖ ይሰማኛል። ፕሮፌሰር ብርሃኑ በላቸው መምህርና ተመራማሪ ናቸው። ይዘናቸዋል። ከምሽቱ ዝግጅቶች ጋር አብረናችሁ የምናመሸው ጽዮን ግርማና እኔም ሰሎሞን አባተንን ጤና ይስጥልን። ክቡራትና ክቡራን አድማጮች ጤና ይስጥልን። ክቡራትና ክቡራን እሁድ የካቲት 22 ቀን 2012 ዓመተ ምህረት አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናመሻችሁ አድማጮቻችን፣ ዜናውን የማንብላችሁ አዳን ፍሳዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው ከኮሮና ቫይረስ በሚመለከት ሊከሰት የሚችል ማንኛውንም አይነት ችግር ለመቋቋም ዝግጁ ናት ብለዋል። አሜሪካ ውስጥ ለመጀመሪያ ጊዜ በቫይረሱ ምክንያት የሞተ ሰው መኖሩን የሀገሪቱ የጤና ባለሥልጣኖች አስታውቀዋል። ትራምፕ ትላንት ዋይት ሀውስ ቤተ መንግሥት በተደረገው ጋዜጣው ጉባኤ ሲናገሩ በፊትም ታማሚ የነበሩ የ50 ዓመት ዕድሜ ሰው ሌሊቱን ዋሽንግተን ክፍለ ግዛት መሞታቸውን ገልጸዋል። በሀገሪቱ ተጨማሪ የኮሮና ቫይረስ በሽታ ሊኖር ቢችልም ፍርሃት እንዲኖር አያስፈልግም ብለዋል። የዩናይትድ ስቴትስ የበሽታ ቁጥጥርና መከላከያ ማዕከል ስራ አስኪያጅ ሮበርት ሬድፌልድ የሞቱት ሰው ከሀገሪቱ ውጭ ተጉዘው እንደነበረ የሚያሳይ ማስረጃ የለም ብለዋል። የዋሽንግተን ክፍለ ግዛት አስተዳዳሪ ጄይ ኢንስሊ ትላንት የአስቸኳይ ጊዜ አዋጅ ደንግገዋል። የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ትላንት በደቡብ ካሮላይና በተካሄደው ቅድመ ምርጫ በከፍተኛ ድምፅ አሸንፈዋል። ተዳክሞ የነበረው የምርጫ ዘመቻቸው ነፍስ እንዲዘራ አስችሏል። በመጪው ማክሰኞ በሚካሄደው ወሳኝ ምርጫ ጥሩ መሰረት ይዘው እንዲቀርቡ አስችሏቸዋል። ያም ሲባል ግን በመጪው ማክሰኞ በሀገሪቱ ዙሪያ 14 ክፍለ ግዛቶች የፓርቲ ውድድር በሚያካሄድበት ወቅት ከቬርመንቱ ሴነተር በርኒ ሳንደርስ አዲስ ግድድር ይገጥማቸዋል ተብለዋል። የድምፅ መለኪያ አሃዞች እንደሚያሳዩት ከሆነ በመጪው ማክሰኞ በሚካሄደው ውድድር ባይደን በሰባት ክፍለ ግዛቶች ብልጫ አግኝተዋል፣ ሳንደርስ በስድስት፣ ኤሚክሎቤሸር ደግሞ በክፍለ ግዛታቸው ሚኒሶታ እየመሩ ነው። ባይደን በመጀመሪያዎቹ ሶስት ቅድመ ምርጫዎች ላይ ዝቅተኛ ድምፅ በማግኘታቸው በደቡብ ካሮላይና አስተማማኝ ድምፅ ካላገኙ በስተቀር የምርጫ ዘመቻቸው አብቅቶለታል ሲሉ ተንታኞች ሲተነብዩ ቆይተዋል። አፍሪካውያን አሜሪካውያን በከፍተኛ ድምፅ ደግፈዋቸዋል። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ከዩናይትድ ስቴትስ ጋር በተደረገው የሰላም ስምምነት መሰረት መንግስታቸው አምስት ሺህ የታሊባን እስረኞችን የመፍታት ቁርጠኝነት የለውም ብለዋል። ዩናይትድ ስቴትስ ትላንት ከታሊባን ጋር ከፈረመችው የሰላም ስምምነት ጋር በተያያዘ ነው። አምስት ሺህ የእስላማዊው ቡድን አማጽያን እንዲፈቱ የተጠየቀው። ጋኒ ዛሬ ካቡል በተደረገው ጋዜጣዊ ጉባኤ ሲናገሩ አማጽያን እስረኞችን የመፍታት ጉዳይ በአፍጋኖች መካከል ከታሊባን ጋር የሰላም ንግግር ለማድረግ ቅድመ ግዴታ ሆኖ ሊቀርብ አይችልም ብለዋል። የታሊባን ጥያቄ ለወደፊት በሚደረገው የንግግር አጀንዳ ላይ ሊካተት ይችላል ብለዋል። እስረኞችን የመፍታቱ ስልጣን የአፍጋኒስታን መንግስት እንጂ የዩናይትድ ስቴትስ አይደለም ብለዋል። የአፍጋኒስታኑ መሪ መንግስታቸው የእስረኞች ልውውጥን አስመልክቶ ማንኛውንም አይነት ጫና አይቀበልም ሲሉም አስረግጠዋል። ዩናይትድ ስቴትስና ታሊባን ትላንት ቃጣር ውስጥ የፈረሙት ስምምነት የግጭቱ አካላት የሆኑት የአፍጋኒስታን ክፍሎች በያዝነው ወር መጀመሪያ ገደማ ብሔራዊ ዘላቂ የተኩስ ማቆም ስለማድረግ ስለማድረግና ስለ ወደፊቱ የስልጣን ክፍል ጉዳይ ለመነጋገር በቀጥታ ድርድር እንዲያካሄዱ ይጠይቃል። ነገር ግን ድርድር ለማካሄድ አምስት ሺህ የታሊባን አማጽያን ከሀገሪቱ እስር ቤት እንዲፈቱ በልዋጩ ደግሞ አንድ ሺህ የመንግስት ወታደሮች ከታሊባን ቁጥጥር እንዲወጡ ይጠይቃል። በመጨረሻም የቱርክ ፕሬዝዳንት ረጅብ ታይፕ ኤርዶዋን በብዙ ሺዎች የሚቆጠሩ ስደተኞች ወደ አውሮፓ እንዲገቡ አደርጋሉ ሲሉ ዝተዋል። ሶሪያ ውስጥ በርካታ የቱርክ ወታደሮች በመገደላቸውም ደማስቆ የምትከፍለው ዋጋ ይኖራል ማለታቸው ተዘግቧል። አስራ ሶስት ሺህ የሚሆኑት ፍልሰተኞች ቱርክንና ግሪስን በሚያዋስነው ድንበር ተሰባስበዋል። በብዙ ሺዎች የሚቆጠሩ ፍልሰተኞች ከግሪስ ፖሊሶች ጋር እየተጋጩ መሆናቸውንና ፖሊሶች እምባስ መጭ ጋዝ መተኮሳቸውን ዓለም አቀፍ የፍልሰት ድርጅት ገልጿል። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። እዚህ ላይ ያበቃ። ስለ ምርጫው የሚሰሙ አቤቱታዎችና የኢትዮጵያ መንግስት ዝግጅት የፓርቲዎች ተወካዮች ለዝግጅት ወደ ተለያዩ ከተሞች ሲሄዱ በሌላ ፓርቲ ደጋፊዎችና በመንግሥት የጸጥታ አካላት ትንኮሳ እየደረሰባቸው መሆኑን በመግለጽ እየከሰሱ ናቸው። እየተወቀሰ ያለው ደግሞ አንድም በመንግሥትነቱ አንድም ደግሞ በተፎካካሪ ፓርቲነቱ ተጽዕኖ እያሳደረ ነው የሚባለው ገዢው ብልጽግና ፓርቲ ነው። ፓርቲው ግን እንደ መንግሥትም እንደ ፓርቲም ምርጫው ዴሞክራሲያዊ ነጻ፣ ተአማኒና ውጤቱም ተቀባይነት የሚኖረው እንዲሆን ለማድረግ ከሚመለከታቸው ሁሉ ጋር ተባብሮ ለመስራት እየተጋ መሆኑን ይናገራል። ከምርጫው መምጣት ጋር ተያይዘው እየተሰሙ ያሉ አቤቱታዎችንና የመንግስቱንም ዝግጅት ጽዮን ግርማ በተከታዩ ዘገባ ትዳስሰዋለች። ጠቅላይ ሚኒስትር አብይ አህመድ የመንግስትነት ስልጣን ከተረከቡ በኋላ አዲሱ የእርሳቸው አስተዳደር መጪው ምርጫ ኢትዮጵያን በሰላማዊ መንገድ ወደ ዴሞክራሲ የሚያሻግራት አዲስ ምዕራፍ መሆኑን በመግለጽ ለሀገራቸው ሕዝብ ቃል ኪዳን ገቡ። ቀጣዩ አገር አቀፍ ምርጫ ተአማኒነት ያለው ፍትሐዊ በሆነ የመወዳደሪያ ሜዳ ላይ የሚከናወን እውነተኛ ፉክክርና የሐሳብ ፍጭት የሚታይበት እንዲሆን ለማድረግ ከወዲሁ በቅንጅት እንደምንሰራ ላረጋግጥላችሁ እወዳለሁ። በትጥቅና በሰላማዊ መንገድ ከኢትዮጵያ ውጭ ሆነው ትግል የሚያደርጉ ዜጎች ሁሉ ወደ ሀገራቸው እንዲገቡ ማስቻል በጠቅላይ ሚኒስትሩ ከተገቡት ቃሎች ውስጥ አንዱ ነበርና የኢትዮጵያ በሮች ክፍት ሆነው ፖለቲከኞች ወደ ሀገራቸው ገቡ፣ ደጋፊዎቻቸውም በእልልታ ተቀብሏቸው ጠቅላይ ሚኒስትሩ ምርጫ ቦርድን ገለልተኛ አድርጎ ለማቋቋም ያስችላል ላሉት ሀሳባቸው ማጠናከሪያ የሚሆን ፍጹም ገለልተኛ ነው ያሉትን የቦርድ ሰብሳቢ እጩ አድርገው ለምክር ቤቱ አቀረቡ። ምርጫውን ዴሞክራሲያዊ ማድረግ ኢትዮጵያ ልታልፈው የሚገባ እድል እንዳልሆነም ለምክር ቤት አባሎቻቸው ተናገሩ። ለሚፎካከሩን ፓርቲዎች እንዲሁም ለመላው የኢትዮጵያ ህዝብ ከኢትዮጵያን ባሻገር ጉዳይ መለከታቸው ባለድርሻ አካላት በሙሉ የሚቀጥለው ምርጫ ዋነኛው ግብ ዴሞክራሲያዊ መሆን ነው። ዴሞክራሲያዊ መሆኑ ሁላችንም በእኩል አሸናፊ ያደርገናል። በምርጫ 97 በተቃውሞ ፖለቲካ ውስጥ ጉልህ ስፍራ የነበራቸው ወይዘሪት ብርቱካን ሚደቅሳ ፓርላማ ቀርበው እጃቸውን ለመሀል አነሱ ከሀገሪቷና ከህዝቧ ከሀገሪቷና ከህዝቧ የተጣለብኝን ኃላፊነት የተጣለብኝን ኃላፊነት በቅንነት በቅንነት በታታሪነት በታታሪነት እንዲሁም እንዲሁም ህግና ስርዓትን ህግና ስርዓትን መሰረት በማድረግ መሰረት በማድረግ ስራዬን ለመፈጸም ስራዬን ለመፈጸም ቃል እገባለሁ ቃል እገባለሁ። ቢሮአቸውንም ተረክበው አዲስ ቦርድ አቋቋሙ። አዲስ የምርጫና የፖለቲካ ፓርቲዎች ምዝገባ አዋጅ ጸድቆም ስራ ላይ ዋለ። አሁን ስድስተኛው የ2012 ዓ ም ሀገር አቀፍ ምርጫ የድምፅ መስጫ ቀን ነሐሴ 23 2012 ዓ ም እንዲሆን ቀጠሮ ተቆርጧል። ቀጠሮው ከመቆረጡ በፊት ግን ኢትዮጵያ ውስጥ ብዙ ነገሮች ተከስተዋል። የተለያዩ ከተሞች እንዳውዳቸው የሚለያዩ ችግሮችና አለመረጋጋቶች የፈጠሯቸው ቀውሶች ከምርጫው መምጣት ጋር እየተሰሙ ላሉ አቤቱታዎች ቀስቃሽ ምክንያት ሆነው ቆይተዋል። የሚነሱት አቤቱታዎች ምንድን ናቸው? በተከታታይ ክፍል በምናቀርበው ዘገባዎች አቤቱታዎቹን እንፈትሻቸዋለን። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከአቤቱታ አቅራቢዎቹ አንዱ ፓርቲ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር መረራ ጉዲና የፓርቲያቸውም ሊቀመንበር ናቸው። ለውጦቹ መሬት የነኩ አይደሉም ሲሉ ብልጽግናን፣ መንግስትን ይወቅሳሉ። ኢህአዴግ አንድ ወደ ኢህአዴግ ሁለት ተለውጭ አለው ላል ኢህአዴግ ሁለት ደግሞ ወደ ብልጽግና ፓርቲ ተለውጭ አለው ላል ግን አሰራሩ ከላይ እስከታች ድረስ ሥራው ብዙም አልተለወጠም። አካባቢ ባለስልጣናት ከላይ ሕግ ትእዛዝ ካልተሰጣቸው በስተቀር ወይም እኛም ማስታወቂያ በማላ እንደ ድሮ ነው የሚሰሩ። ከወዲሁ እዚህ ድምዳሜ ላይ ያደረሳቸውን ምክንያትም ይናገራሉ። ማሰሩ በስፋት ቀጥሏል። የመንግስት ስራና የፓርቲ ስራ ስላልተለየ የራሱ የመንግስት ሰራተኞች የሚባሉት ፓርቲያቸውን የመንግስት ስራው ረስቶ የራሳቸው ፓርቲ ስራ ፓርቲያችን እንዲህ ያላችሁ ፓርቲያችን እንዲያደረጋችሁ ብሎ ለምሳሌ ስብሰባ መከልከል አሁን ጅማ መረራ የጅማ ህዝብ ሰደበ ብሎ ያንን ሰልፍ የሚያስወጣው የገዥ ፓርቲ አባል የሆነ ጅማ ከተማ ሰልፍ የሚያስወጣው እሱ ነው። እኛ ለምሳሌ ያንን ለማስተባበል እንሂድ ተባሎቻችን ተዳሮቻችን ለማስተባብ እንሄዳለን። ስምንት ደግሞ በርዘርቶ ይጠፋሉ፣ ይጠበቃሉ። ስብሰባ ላይ ናቸው ይባላል ስልጠና ላይ ናቸው ይባላል። እና በአሰራሩ ብዙ ነገር አልተለወጠ። አባላቶቻቸውና ደጋፊዎቻቸውን ከማሰር ጀምሮ የምርጫውን አቅጣጫ ሊያስት የሚችል ድርጊት መፈጸሙን በሰነድ አያይዘው ለምርጫ ቦርድ ማቅረባቸውን ከሌሎች የፓርቲ አመራሮች ጋር በመሆንም በአካል ሄደው ማስረዳታቸውን ይናገራሉ። በተጨማሪም ደግሞ በኦሮሚያ ክልል በኮማንድ ፖስት እዝ ስር ባሉ ዞኖች መንቀሳቀስ እንዳልቻሉ ይናገራሉ። አብዛኛው ኦሮሚያ በሚባል ደረጃ አሁን ለምሳሌ ሰባት ዞኖች፣ አራት የወለጋ ዞኖች እና ሁለት የጉጂ ዞኖች፣ የቦረና ዞን እነዚህ በኮማንድ ፖስት ስር ናቸው ተብሎ እንቅስቃሴያችን ተገድበዋል። ግንቢ ያለው ለምሳሌ ቢሮአችን ተዘግቶ ኮማንድ ፖስቱ ወስዶታል። በየቦታው ደግሞ ጠንካራ ናቸው የሚባሉት በሀረር፣ በአርሲ፣ በባሌ፣ በሁለጋ፣ በንሻዋ አካባቢዎች ስልሳ ስምንት የሚጠጉ የአካባቢ ስፋት የሚንቀሳቀሱ ባሎቻችን ታስረዋል። በሌላ በኩል ክስ የሚቀርብበት ብልጽግና ፓርቲ እንደ መንግስትም እንደ ተፎካካሪ ፓርቲም ተግባሩ ሁለት እንደሆነ በሚኒስተር ማዕረግ የፓርቲው የዴሞክራሲ ስርዓት ግንባታ ማዕከል የህዝብና የዓለም አቀፍ ግንኙነት ዘርፍ ኃላፊ አቶ አወሉ አብዱ ያስታውሳሉ። ምርጫውን ሰላማዊ ዲሞክራሲያዊና ፍትሃዊ ለማድረግ የምንችለውን ሁሉ እያደረግን ነው። እንደ ገዢ ፓርቲ ሁለት ኃላፊነት አለብን። አንደኛ ገዢ ፓርቲ ነን፣ ሁለተኛ ራሳችንም ተፎ ተፎካካሪና ተወዳዳሪ ፓርቲ ነን። ስለዚህ ካለብን ድርብ ኃላፊነት አንጻር ምርጫውን ሰላማዊ ዲሞክራሲያዊና አሳታፊ እንዲሆን የምርጫ ስነ ምህዳሩን በዛው ልክ የሰፋ እንዲሆን የምንችለውን ሁሉ በማድረግ ላይ ነን፣ ያለ ነው። ምርጫ አስፈጻሚ ተቋማትን በሰው ኃይል በ በጀት በቴክኒክ እና በተለያዩ ነገሮች መንግስት የሚችለውን ሁሉ ድጋፍ እያደረገ ይገኛል። ምርጫ ቦርዱም በዛው ልክ አስፈላጊም ሁሉ ዝግጅት በማድረግ ላይ ይገኛል። መንግስትም ማድረግ ያለበትን ማገዝ ያለበትን በማገዝ ላይ ይገኛል። ሁለተኛው ምርጫውን በተመለከተ ምርጫው በተቀመጠው የጊዜ ሰሌዳ መሰረት እንዲካሄድ ቀነ ገደብ ተቆርጦለታል። በቀነ ገደቡ መሰረት የሚሰሩ ስራዎች አሉ። በተቀመጠው የጊዜ ሰሌዳ መሰረት ሁሉም ቅስቀሳ ያደርጋል። ሁሉም የምረጡኝ ዘመቻ ያደርጋል። ከዚህ ወጣ ላይ ደግሞ የሚታዩ አንዳንድ ነገሮች አሉ ከሚሰሩ አይቻልም። ከምርጫ ቦርድ ጋር እየተገናኘን የምንሰራቸው ስራዎች አሉ። የሕግ የበላይነት የማስከበር ሁኔታዎች አሉ። አቶ አወሉ፣ ፕሮፌሰር መረራ የሚያነሷቸውን አይነት አቤቱታዎች መሬት ላይ ካሉት ሀቆች ጋር የተጣረሱ ናቸው ይላሉ። ኦፌኮ በፈለገበት ቦታ ሁሉ እንደ ልቡ ተንቀሳቅሶ የፈለገውን ንግግር ማድረግ መቻሉን የአደባባይ መረጃ ነው ይላሉ። ምሳሌ ኦሮሚያ ክልል የምርጫ ቅስቀሳ ሲያደረግ ነበር፣ ግን ምንም ችግር አላጋጠመውም። በስታዲየም ጭምር ነው ሲያደረጉ የነበሩት። ስለዚህ አገሩ ከውጭ እንደሚወራ ሳይሆን ሰላም ነው፣ ምንም ችግር የለም። ነገር ግን በለውጥ ወቅት ሊያጋጥሙ የሚችሉ አንዳንድ እንቅፋቶች አሉ። እሱን ደግሞ መንግስት በተቻለ ሁኔታ የሴኩሪቲ የደህንነት ሀይሎች የጸጥታ ኃይሎችን ገለልተኛ አድርጎ አደራጅቶ አሰማርቶ ኦልሞስ ከሞላ ጎደል ሁሉም የሀገሪቱ ክፍል በሚባል ደረጃ ሰላምና ጸጥታን በአስተማማኝ ደረጃ እንዲኖር ሁሉም ዜጋ ሁሉም የሀገሪቱ ክልሎች እና ክፍሎች ተንቀሳቅሶ የራሱን ማህበራዊ ኢኮኖሚያዊ እንቅስቃሴም እንዲያደርግ የምርጫ እንቅስቃሴም እንዲያደርግ መንግስት ምቹ ሁኔታ እየፈጠረ ይገኛል። ኦፌኮ በጅማ ገጠመኝ ያለውም ከመንግስትም ሆነ ከብልጽግና ጋር የሚያገናኘው ነገር የለም ይላሉ። ይሄ በራሳቸው የፈጠሩ ችግር ነው። የጀመረው የምርጫ ቅስቀሳ የሚመስሉ እንቅስቃሴዎች ነበሩ። በዛ እንቅስቃሴ ህዝቡ አካባቢ ቁጣ አለ። አይ እንደዚህ አይነት ስድብና፣ ዛቻ፣ ጥላቻ የሚረጩ አመለካከቶችን ይዛችሁ እኛ ጋር አትምጡ የሚሉ አመለካከቶች አሉ ህዝቡ ጋር። ይሄ የህዝብ መፍት ነው። ዞሮ ዞሮ ጅማን ቢሆን ሄዱ እዛ ነበሩ። ችግሩ ምንድን ነው? ራሳቸው ቀደም ሲል ዝቡ ጋር የነበራቸው ህዝቡን ያለመክበር ህዝቡን በመሳደብ ከዚህ በፊት ታሪካዊ የሆኑ የተመዘገቡ አጀንዳዎች ነበሩ። ስለዚህ መጀመሪያ ይቅርታ ወይ ጠይቅ ወይም ደግሞ አትምጣ ያለው እኛ ሳይሆን ህዝቡ ነው። ስለዚህ ህዝቡን ይቅርታ ጠይቆ ማየት ነው። ይሄ ሌላ ምንም ሌላ ሂሳብ ማወራደድ ሳይሆን ህዝቡን ይቅርታ መጠየቅ። እሱ ከእኛ ጋር የሚገናኝም አይደለም ከመንግስትም ጋር የሚገናኝ አይደለም። ይታሰራሉ የተባሉ ሰዎችን በተመለከተም ሰዎች በተለይ አሁን በየቦታው ከሚፈጠሩ ግጭቶች ጋር በተያያዘ በተለያዩ ወንጀሎች እየተጠረጠሩ እንደሚታሰሩ ገልጸው ጉዳያቸው እልባት የሚያገኘውም በህግ ነው ሲሉ አስረግጠው ይናገራሉ። ሌላው የፖለቲካ ፓርቲ የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ የፓርቲያቸው አመራሮች በየቦታው እንቅስቃሴ በሚያደርጉበት ጊዜ እንቅፋቶች እንደሚገጥሟቸው ይናገራሉ። አቶ ቀጀላ የፓርቲው አባላት ተደጋጋሚ እስር እንደሚያጋጥማቸውም ይገልጻሉ። ቃሴ ስናደርግ በተለይ ከአዲስ አበባ ወደ ክፍለ ሀገር፣ ከአንድ ከተማ ወደ ሌላ ከተማ በሚደረጉ ጊዜዎች በሚደረጉ ዝግጅቶች አንዳንድ ስብሰባዎች ወይንም ደግሞ ቢሮ ለመክፈት ወይም ቢሮ ተከፍቶ ቢሮውን ለመመረቅ በሚደረጉ ዝግጅቶች ላይ የአመራር አባላት ወይንም የድርጅቱ መባር አባላት ተንቀሳቅሰው ስራ ሲያከናውኑ ታች ባሉ አካላት አንዳንድ ቦታ ላይ ሁሉም ቦታ አይደለም፣ አልፎ አልፎ አንዳንድ ቦታዎች ላይ ችግሮች አጋጥመውናል። ምሳሌ ያጋጠመን ስፔሲፊክ የሆነ ያጋጠመ ለምሳሌ አንድ ሁለት ሳምንት በፊት ባኮ ለስብሰባ ሄደው ልክ ስብሰባው አካባቢ ስድረስ ከፍቶ ከፍቶባቸዋል ከፍቶ የከፈቱትን የጸጥታ ኃይሎች ወይም ታጣቂዎችን ማን ነው ያዘዘው? ትዕዛዙ ከየት ነው የመጣው? እነዛ ሰዎች ምንድናቸው የምለው ማወቅ በጣም አስቸጋሪ ነው። እንደገና አሁንም ባለፉት ሁለት ሳምንታት እዚሁ ምስራቅ ሸዋ ቦሶ የሚባል አካባቢ ቢሮ ለመክፈት የተከፈተው ቢሮ ለመመረቅ ያለው እዛው ግቢ ለመድረስ ቸሰብ ቆሰሉ፣ የሞቱም አሉ። ከዛ በስንት ችግር ነው የአመራር አባላቱም ከዛ መልጠው ወደኋላ የተመለሱት የተመለሱ። ይሄ ምንድን ነው? እንደዚህ አይነት ነገር ከአሁኑ ከተጀመረ ወደ ምርጫው ስንሄድ ምን ሊያጋጥመን ነው? የብልጽግናው አቶ አወሉ አብዱ ግን እንዲህ ያለው ተደጋጋሚ አቤቱታ ውሃ አይቋጥርም ይላሉ። ምክንያቱም በፖለቲካ አመለካከት የሚታሰር ሰው ኢትዮጵያ ውስጥ የለም የሚል አቋም አላቸው። በአብዛኛው በሁለት ካርድ ለመጫወት የሚፈልጉ ሀይሎች አሉ። ለምሳሌ ከኦነግ ጋር ታየው። ሌላው በሽፍታ መልክ አካ ውስጥ ሆነው ህዝቡን ጉዳት የሚያደርስበት ሁኔታ አለ። ሌላው እዚህ ሆነው የተለያየ መንገድ እዛ ውስጥ የሚሳተፍበት ሁኔታ አለ። እንግዲህ ህጋዊና ህጋዊ ያሉ አካሄድ ለመከተል የሚፈልጉ ምልክቶች አንዳንድ ቦታዎች አሉ። በህግ በሀይል ነገሮችን ለመፈጸም ህዝብን እና በየደረጃ ያለውን አመራር እጅ የመጠምዘዝ እርምጃ የመውሰድ አንዳንድ ቦታ ምልክቶቹ አሉ። ዞሮ ዞሮ የታሰሩ በአሁኑ ሰዓት እርግጠኛ ነኝ በያዙት አመለካከት በያዙት የፖለቲካ አቋም ታሰረ የሚል ሰው ካለ ሪፖርት ማቅረብ ይቻላል። ነገር ግን ወንጀል ውስጥ በተለይ ተጠርጥሮ በተለያዩ ወንጀሎች ተጠርጥሮ የታሰሩ የተያዙ ሊኖሩ ይችላሉ። ከዚህ ውጭ ግን በያዙት አቋም በያዙት የፖለቲካ አቋም እየታሰረ እስካሁን እኛ ጋር የደረሰ ሪፖርትን የቀረበ የለም የሚል አስተያየት ነው። ሌላው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሁለት ጉዳዮችን ይዞ የቅድመ ምርጫ ቤቱታዎችን ሲያቀርብ ይሰማል። አንደኛው ከአንድ ወር በፊት ጥር 17 ቀን 2012 ዓ ም ከአባላቱና ከደጋፊዎቹ ጋር ውይይት ለማድረግ በጎንደር ከተማ ስብሰባ ቢጠራም በአንድ በኩል መንግስት ጸጥታ ለማስከበር ፈቃደኛ ባለመሆኑ በሌላ በኩል ደግሞ ህግና ስርዓትን በማያከብሩ ኢ መደበኛ የሆኑ የመንግስት አደረጃጀቶች ከህግና ስርዓት በላይ በመሆናቸው ስብሰባቸው መስተጓጎሉንና እንቅስቃሴያቸው እንደተገታ ይናገራሉ። የኢዜማ ምክትል መሪ አቶ አንዷለም አራጌ ንቀጠለ ከዚያ በኋላ በስብሰባ ሁለት የተወሰኑ ከአስር እስከ አስራ አንድ የሚሆኑ ወጣቶች ቪዲዮ ማስረጃም አለን ከሰብሳቢው በተቀመጠበት መሀል ሀሳቡን እንዳይገልጽ እንዳይናገር የማፈን በጩወት የተሞላ እርስ የሚደማመጡበት፣ እኛም እንዳንናገር የሚያደርግ ሁኔታ ተፈጠረ። በኋላ ላይ እንደተረዳ ነው ከአነስተኛ እና ጥቃቅን እንደዚሁም ደግሞ ከአብን የወረዳው ሊቀመንበር የከተማው የወረዳው ሊቀመንበር የሆነ ግለሰብ እና ደግሞ ይህ መደበኛ ከሆነ የወጣቶች አደረጃጀት የተወከሉ ወጣቶች ነበሩ። ስብሰባውን የሚረብሹት ሰው በጨዋነት እየተከታተለ ነበር። ነገር ግን ልጆቹን ማሳገስ አልተቻለም። ፖሊስ ጠራል። ፖሊስም ፈቃደኛ አልሆነም። በኋላ የእኛ አባላት ስሜት ውስጥ እየገቡ ሲመጡ ግብግብ ውስጥ እንዲገቡ አልፈለግንም። በዛ ምክንያት ስብሰባውን መሰረግ ነው የፈለግ ነው። እንዲህ ያለ ሁኔታ ቀደም ሲል በደብረ ብርሃንና አርባ ምንጭ ከተማ የክልሉ መንግስት የፖሊስና የደህንነት አባላት በአነስተኛና ጥቃቅን የተደራጁ ወጣቶችን በመጠቀም ስብሰባቸው እንዲደናቀፍ ማድረጉን በመግለጽም ይከሳሉ። ችግሩን ይፈታሉ ያልናቸው የፖሊስ ኃላፊዎችን መጥተው ልጆቹ ጋር በመተባበር በፍጹም ህግና ስራትን ለማስከበር ፈቃደኛ ነው አለመገኘት አጠቃላይ ጎልቶ የወጣው ነገር አሁን ትልቁ ስጋት እየሆነ ያለው ሀገሩን ሞልቶ ተንሰራፍቶ ያለው ካድሬ ፍጹም አላነቃንቅ አላፈናፍን የሚል ሁኔታ ላይ መገኘት ነው። ይህን ደግሞ እየታየው እየታወቀ ደግሞ ጉዳዩን መር ብሎ እኛ የተናገርነው ስህተት ከሆነ ስህተት ነው ብሎ ማስተባበል ደግሞ ትክክል መሆኖ ሲገኝ የኛ ሀገር ይታረማል ብሎ ህዝቡን ይቅርታ የሚጠይቅ አካል መጥፋቱ እጅግ ጉዳዩን አሳሳቢ አድርጎታል በዚህ በአንድ የጎንደር ጉዳይ ስሙ የተነሳው የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ሀላፊው አቶ ጣይር መሐመድ ኢዜማ በአብን ላይ ያነሳው ክስ ተገቢ አይደለም ሲሉ ያስተባብላሉ። እኔ ከዚህ ጋር እንግዲህ የኢዜማ ክስ አብን መንግስት አይደለም። የተቃዋሚ ተፎካካሪ ድርጅት ነው። በአማራ ህዝብን ትኩረት አድርጎ እየሰራ ያለ ድርጅት ነው። ህግን በማክበር በማስከበር ጉዳይ ላይ አብን አይደራደርም። ህግ መከበር አለበት። እኛ በርካታ ቦታዎች ላይ ሂደን እኛም ቢሆን በምርጫ ቅተሳም ሆነ ደጋፊዎቻችን ጋር መነጋገር ምሰ ይህንን የሚያስብ ዲሞክራሲን እንደመረሽ የሰዎችን በነጻነት ሀሳባቸውን የመግለጽና ና ሰብሰብ መብታቸው ይከበር ብለን የምንጠይቅ የፖለቲካ ኃይል በዚህ መልኩ የኢዜማ ስብሰባ እንዲደናቀፍ አንሰራም። ዙ ምናልባት በእነሱ በኩል አሁን በምን መንገድ እንዳገናኙት ከአብን ጋር ባናውቅም እንግዲህ ህግ ማስከበር የመንግስት ስራ ነው። ማለትበለ የብልጽግና ፓርቲ በአማራ ክልል የሚለውን ቢከሱ ታማኒነት ይኖረዋል። ማንም ሂዶ ግን አብን ነኝ ልል ይችላል። እኛ አሁን የሆነ ቦታ ላይ ስብሰባ እየሰበሰብን እኛ ኢዜማዎች ነን አብኖች እዚህ መሰብሰብ አትችሉም ስላለን አንድ ሰው በትክክል ያነሰው የኢዜማ ሰው ነው ወይ ብሎ እርግጠኛ መሆን ከአንድ የፖለቲካ ድርጅት ትንሽ፣ በዚህ መልኩ እርግጠኛ ሆነው መምጣታቸው ለእኔ ግልጽ አልሆነልኝም። ነገር ግን በመርህ ደረጃ ህግ ይከበር። በእኛ በኩል ግን ክሱ ያን ያህል ውሃ የሚያነሳ አይደለም። የእኛን አባሎችና ድርጅትን ለመክሰት የሄዱበት መንገድ ነው። የብልጽግናው አቶ አወሉ መንግስት ጸጥታ አያስከብርም በሚል ለተነሳውም የጎንደሩን ሁኔታ አስታውሰው አሁን ችግሩ ተቀርፏል ይላሉ። ዜማ በዛን ሰዓት አማራ ክልል አካባቢ የተወሰነ የጸጥታ ችግር ነበረ። እሱ አሁን በህዝብና በመንግስት ቅንጅት በተሰሩ የጸጥታ ስራዎች ለውጡ አለ፣ መሻሻል አለ። ያንን ማድረግ አንዳንድ ዝንባሌዎች አሉ። ይሄ እኔ ቦታ ነው፣ እዚህ አትድረስ፣ እዚህ አትምጣ የሚሉ የተወሰኑ እንደዚ አይነት ምልክቶች አሉ። ነገር ግን እነዚህ አይነት ምልክቶች መንግስት ያለ ምንም መደራደር፣ ያለ ምንም መቅማማት የማስተካከያ እርምጃ በመውሰድ ላይ ይገኛል። የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበረ አዳሙ ምላሻቸው ተዋወሉ ብዙ የሚራቅ አይደለም። የክልሉ መንግስት ጸጥታን ለማስከበር ተግቶ እየሰራ ነው የሚል ነው። በእኛ በኩል እንግዲህ እንደሚታወቀው ነው የአማራ ክልል ፖሊስ የክልሉን ጸጥታ፣ ሰላም ማስከበር ነው ስራው። መንግስት የሚያወጣቸውን መመሪያዎች፣ ደንቦች፣ አዋጆች ማስከበር ነው ስራው። ይሄ ምርጫም በተመለከተ ያነሳሽ አንድ የመንግስት ስራ ስለሆነ የመንግስት መንግስት በሚያወጣው መመሪያና ህግ መሰረት ለማስፈጸም ከመቼውም በላይ ዝግጁ ነው። እንግዲህ ይሄ ከግልም ከተለያየ ስሜትም እየተነሱ የሚነሱ ጥያቄዎች ፓርቲዎች ብዙ ጊዜ በራሳቸው የውስጥ ችግር ያን መስታት ሲያቅታቸው ወደ ጸጥታ ኃይል የማምጣት ነገርም አለ እና እኔ እንዲያውም አድቫይስ የማደርገው እዛ ላይ ቢሰሩ ነው እንጂ በእኛ በኩል በተቻለን መጠን በምንችለው ሁሉ ነጻ እና ስራዊ ምርጫ የሚባለው ነገር እንዲደረግ የጸጥታ ማስከበር ስራ ለመስራት ከመቼውም በላይ ዝግጁ ነለኛ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ምርጫውን ፍጹም ዴሞክራሲያዊ፣ ሰላማዊና ተአማኒነት ያለው ለማድረግ በቦርዱ በኩል የሚደረገው ጥረትና እንቅስቃሴ ብቻውን በቂ እንዳልሆነ ይናገራሉ። ሆኖም ግን በቦርዱ በኩል የአሰራር ገለልተኝነትና ግልጸኝነት እንዲኖር ከማረጋገጥና ለሕግ ብቻ ታማኝ ከመሆነ አኳያ መወጣት ያለባቸውን ኃላፊነት በሙሉ እየተወጡ መሆኑን ይናገራሉ። በህዝብ ፊት በመሀል ላይ የተቀበልነው አደራና የገባነው ቃል ኪዳንም ይህን እንድናደርግ ያስገድደናል፣ ይላሉ። ከዚህ አንፃር ከምርጫው ዝግጅት ጋር ተያይዘው የሚነሱትን የቅድመ ምርጫ አቤቱታዎች በሙሉ በዝርዝር ቀርበውለት ቦርዱ እየተመለከታቸው መሆኑን ተናግረዋል። እነዚህን አቤቱታዎች እንግዲህ በእኛም በኩል ቀርበውልናል። ከመነሻውም ቦርዱ አቤቱታዎቹ በጣም በዝርዝር ችግሮች ተፈጥሮ ከሆነ የተፈጸመ ማን ነው፣ በምን አይነት ሁኔታ ነው የተፈጸመው፣ እንዴት የሚለውን ዝርዝር ማብራሪያ ፓርቲዎቹ እንዲያቀርቡ ጠይቋል። እሱን አሰናድቶ በማቅረብ የተወሰነ ቀናት ፈጅቶባቸው ነበረ። አሁን ግን አሁን ቅድም አንቺ የጠቀሻቸው ፓርቲዎች ሁሉም በሚባል ደረጃ እና ቤቱቻቻቸውና ዝርዝራቸውን አሰናድቶ አሟልተው አቅርበዋል። እኛም በሚመለከተው የህግ አስፈጻሚ በዚህ ጉዳይ ላይ ማብራሪያ እንዲሰጠን የሚመለከተውንም ኃላፊ እኛ ጋር ቀርቦ እንዲያስረዳን ጠይቀናል እና በሚቀጥለው ሳምንት ውስጥ የክልል መስተዳደሮቹ የሚመለከታቸው አስፈጻሚ አካላት ምላሽ ይሰጡናል። ሰዎች ላይም እናስቀምጣለን ብለን ነው የምናምነው። ሁኔታዎቹ እየተመለከት ናቸው ነው። እንግዲህ ሌላው የኢትዮጵያ ዜጎች ለማህበራዊ ፍትህ ዜማ መሪ ፕሮፌሰር ብርሃኑ ነጋ ባለፈው ሳምንት በሰጡት አጠቃላይ አገራዊ ጉዳይን በሚመለከተው መግለጫ ላይ ምርጫውን በተመለከተ ባነሱት ዝርዝር ነጥቦች በዚህ የቅድመ ምርጫ ሂደት የብልጽግና ፓርቲ የታችኛው የመንግስት መዋቅር የመንግስትና የፓርቲ ኃላፊነትን አደባልቋል ሲሉ ወቅሰዋል። በተለይ ከምርጫው ጋር በተያያዘ ለገዢ ፓርቲ ማስመረጫ ገንዘብ ማሰባሰብ በሚል እየተካሄደ ያለው መንገድ የምርጫውን የመወዳደሪያ ሜዳ እጅጉን ሚዛናዊነት ወይም ፌርነስ የጎደለው እንዲሆን ከማድረጉም በላይ ከምርጫው በኋላ ሊመጣ የሚችለውን የሙስና አካሄድ የሚያሳይ ነውና ከአሁኑ ጥንቃቄ ሊደረግበት ይገባል። በዚህ ሂደት የመንግስትና የፓርቲ ኃላፊነቶችን የሚያደበላልቁ እርምጃዎች ማየታችን እጅግ አሳሳቢ ነው። የፓርቲ ሳይሆን የመንግስት ኃላፊነት ያለባቸው የገቢዎች ባለስልጣን ኃላፊዎች የሚቆጣጠሩትን የንግድ ማህበረሰብ ለብልጽግና ፓርቲ ገንዘብ እንዲያዋጣ ሲጠይቁ፣ በአንዳንድ ቦታ ለምሳሌ በአዳማ ከተማ በአንድ ክፍለ ከተማ የገቢዎች ባለስልጣን ማህተም ባለበት ደብዳቤ ነጋዴዎች ለብልጽግና ፓርቲ ገንዘብ እንዲያስገቡ ሲጠየቁ፣ እነኚህ ነጋዴዎች ለሚደግፉት ፓርቲ በፈቃደኝነት ገንዘብ ሰጥተናል ብለው ሳይሆን ካልከፈል ነገ ያላግባብ ግብር ይጫንብናል ብለው ፈርተው እንደሚሆን አለማሰብ እንዲፈጠር እንፈልጋለን የሚሉትን ሥርዓት ምንነት በቅጡ አለመረዳት ነው። በተለይ አንዳንዶቹን የከተማ የወረዳ ኃላፊዎች ገንዘቡን ባንክ አላስገባችሁ ሱቃችሁን እናሽጋለን በማለት እስከ ማስፈራራት ድረስ የደረሱም አሉ። የብልጽግናው የህዝብና የዓለም አቀፍ ግንኙነት ዘርፍ ኃላፊ አቶ አወሉ አብዱ እንደ ሌሎቹ ፓርቲዎች አቤቱታ ሁሉ የኢዜማውንም አይቀበሉትም። እኛ እስካሁን ሲጀመር ማስገደድ የሚለው ነገር የለም ማስገደድ በፍላጎት ፍላጎቱ ያለውን ነገር የሚሰጠን ካለ እናመሰግናለን። ፓርቲ ሆኖ ሀገር ሆኖ እሱም ይሄ ሀገር ስኖር ሰላም ስኖር ሰርቶ የሚያገኝበት ሀገር ስለሆነ በራሱ ፍላጎት ለሚያደርግልን ነገር ቅሬታ የለንም። ነገር ግን ተገዶ ነው የሚለው ነው ካለ ህግ አለ። ዛሬ አስገድደን እንኳን ሳንትን መቀበል አይደለም አንድ ነገር ማድረግ አይቻልም ኢትዮጵያ ውስጥ ህዝቡ የታገለ ዋጋ የከፈለው ተገዶ የለመነበትን ነገር እንዲያደርግ አይደለም። ይሄ ዋጋ የከፈለውና ይህን ስርዓት ያመጣው ይህንን ለውጥ ያመጣው ይሄ ለውጥ። ስለዚህ ይሄ ውሸት ነው። መረጃ ያለን ካሉ ያቅርቡ እና ምርጫ ቦርድ ሚዳኘን ፍርድ ቤትም አለ። ችግር ለ ተገድጄ ብሬን ተቀምቻለሁ የሚል አካልም ካለ ይቅረብ። ግን በፍጹም ተገዶ እንዲያረገ አካል የለ የሚያደርግም አካል የለም። ተግበሩ ሁኔታ ሊኖር ይችላል። በፍላጎት ከፍላጎት ውጭ ግን አንድ ድንቡሎ ሳንትብ የሚሰጥ ካለ እዚህ ጋር ሰጥቻለሁ የሚል ካለ ወይንም ተቀብያለሁ የሚል ካለ እሱ በግድ የተቀበለ ኃይል ካለ እሱ የብልጽግና ፓርቲ አባል አይደለም። ሌላ ምናልባት ነገር ፈላጊ ችግር ሊፈጥር የፈለገ አካል ሊኖር ይችላል። እሱን ጥቆማችቶንና እኛ በራሳችን እንድበታለን። አያንሰጽም ካሉ ደግሞ ለቦርድ ምሱና ምርጫ ቦርድ ባለን የጨዋታ ሕግ መሰረት ልንድዳኝ እንችላለን። ስለዚህ ይሄ ብዙም መብራሪያ መግለጫ ዛቻ ምናምን ለመስጠት የሚያስቸግር ነገር ሳይሆን እዚህ ጋር ችግር አለ፣ ይጣራ፣ ይስተካከል ተብሎ የሚታይ ነገር ነው። አሁን በመቻቻል በመደመር ሁላችንም አንድ ሆነን ሀሳባችንን ሽጠን ፕሮግራማችንን ሽጤን ለህዝባችን ነግሬን አስተምሬን ከፈለገ ይመርጠናል ካልፈለገ ይመርጠናል። ዛሬ ደግሞ አስገድደን ሳንቲም መቀበል አይደለም ስብሰባ መውጣት አይደለም ሌላም ነገር አይቻልም በኢትዮጵያ ውስጥ ይሄ ካሁን በኋላ ሀራም ነው አይቻልም። አቶ አወሉ ይህን ጉዳይ ምርጫ ቦርድ ይዳኘን ባሉት መሰረትም ወይዘሪት ብርቱካን ሚዴቅሳን ብልጽግና ፓርቲ የመንግስት ሀብትና ንብረትን ለምርጫ መወዳደሪያ እየተጠቀመ ነው በሚል እየተወቀሰ ነው ምላሽ ይስጡን ስንል ጠይቀናል። ከማንኛውም ሀገር ውስጥ የሚኖር ሰው አቤቱታዎቹን እና ቅሬታዎቹን ሰምቻቸዋለሁ እኛም ሰምተናል። ግን በግልጽ በዚህ ቀን እዚህ ቦታ ይሄኛው የመንግስት ሀብትና ነበር በዚህ መርስ ሲጥቅስ ባይ ስለዋለ ጸቦርድ እርምጃ ይውሰድ ወይም ደግሞ ማስተካከያ መፍያን ባሚል በዙ አልቀረበልንም። እንደዚህ አይነት አቤቱታዎች እንደዚህ አይነት አፈጻጠሞች እንግዲህ በጣም ጀነሬት የምናደርገው እኛ መሆናችን ግልጽ ነው። በህጉም ላይ ተቀምጧል። ማንኛውም ስልጣን ላይ ያለ ፓርቲ እንደ ማንኛውም ተወዳዳሪ በሚንቀሳቀስበት ጊዜ የመንግስት ሀብትን ለዚህ ውድድር ወይም በእንቅስቃሴ መዋል እንደሌለበት የተቀመጠ ነገር ነው። አሁን ስልጣን ላይ ያለው ብልጽግና ያንን ማክበር አለበት ብለን ነው የምናምነው እና ግልጽ ከሆኑ እንቅስቃሴዎች

በዛ አይነት አቤቱታዎች እና ክርክሮች እኛ ሀገር ሳይሆን ሌላው ዲሞክራሲ የዳበረበት ሀገር እንደጣጠም በኩል የትክክል እና የማስፈጸም እና የመቆጣጠር አቅማችን ከተማለት አለበት። ምክንያቱም አንዳንድ ጊዜ አቤቱታዎቹን በትክክል ማረጋገጥ አስቸጋሪ ስለሚሆን ማለት ነው። ከዚህ ፍለፊት ከሚመጡት ውጭ ግን ይሄ በመፈጸም የሌለበት ነገር ነው። በአጠቃላይ ግን ሀገራችን ደግሞ የፓርቲና የመንግስት መንቀላቀል ለረጅም አመታት በዓል ሆኖ የነበረበት ሀገር ስለሆነ ከዚህ በዛም ችግር እንደሚያጋጥም ገምታለን። ግን ህዝቡ ያግዘናል ማውጣት ከዛ መመሪያውንም ደግሞ መከታፊያ አሰራር ለማውጣትና ትክክለኛ የህግ አግባብ ያለው ፕራክቲስ ወይም እንቅስቃሴ እንዲኖር ለማድረግ ዝግጅነት አለ። የቅድመ ምርጫ ቤቱታዎቹ አልተጠናቀቁም። ወደ ትግራይ ክልል ይሻገራሉ ህዝባዊ ወያኔ ሀርነት ትግራይ ህወሓት ብልጽግና ውስጥ ባለመግባቱ ምክንያት በትግራይ ክልል በተፎካካሪ ፓርቲዎች አቤቱታ የሚቀርብበትና ምላሽ የሚሰጠውና አቤቱታም ያለው ህወሓት ነው። የቅድመ ምርጫ ሂደቱ በትግራይ ክልል ምን ይመስላል? ወደዚያው ደውለን ጠይቀናል። ዝርዝሩም የዚህ ዘገባ አካል ነው። ግን ለዛሬ ሰዓት ገደበን። ነገ ምሽት ክፍል ሁለቱን ይዤ እመለሳለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን። ቆንጆ ዘገባ ነበረ። ወደፊትም እንደዚሁ እየተከታተልን ዘርዘር ያሉና ጠለቅ ያሉ ዘገባዎችን ይዘንላችሁ እንመለሳለን። ወደ ተከታዩ ቅንብር እናልፋለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላልፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አማሐሪክ ዳት ቪኦኤ ኒውስ ዳት ኮም፣ እንዲሁም በፌስቡክ አት ቪኦኤ አማሐሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ወደ ተከታዩ የምሽቱ ዝግጅት እናልፋለን። አባይ አካባቢያዊ ፖለቲካ፣ ታሪካዊ ዳራና የዛሬ ሁኔታ የአባይ የህዳሴ ጉዳይ የሰሞኑ ዓለም አቀፍ ትኩረት ነው። የምስራቅ አፍሪካ ሀገሮች በተለይ ኢትዮጵያ፣ ሱዳንና ግብፅ አይኖቻቸውና ቀልቦቻቸው ዋሽንግተን ዲሲ ላይ ናቸው። የዩናይትድ ስቴትስና የዓለም ባንክ አዝማሚያ እንዳልተመቻት የምትናገረው ኢትዮጵያ ከዚህ ሳምንቱ ስብሰባ ቀርታለች። ለመሆኑ መጪው ምን ይሆን? ይህ አካባቢያዊ ፖለቲካስ ዳራው ምንድን ነው? ትሩፋትና መዘዙስ? ባለስልጣናትና ባለሙያዎችን እያነጋገርን ነው። አንዱን ለዛሬ ሰለሞን አባተ ይዟል። ፕሮፌሰር ብርሃኑ በላቸው በኮተቤ ዩኒቨርሲቲ መምህርና ተመራማሪ ናቸው። በአባይ ፖለቲካና በተፋሰሱ ጉዳዮች ላይ ጥናቶችን አድርገዋል፣ ጽሑፎችንም አውጥተዋል። ወደ ውይይታቸው እንዝለቅ! ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ኢትዮጵያ ያልተሳተፈችበት ያሉትን ስብሰባ ተከትሎ በዩናይትድ ስቴትስ የገንዘብ ሚኒስቴር የካቲት 2 12 ዓ ም ከትናንት በስቲያ አርብ ምሽት ላይ እጅግ ከመሸ ማለት ነው። ዋሽንግተን ላይ የወጣውን የፕሬስ መግለጫ በከፍተኛ ቅሬታ የተመለከቱት መሆኑን የኢፌዴሪ የውጭ ጉዳይና የውሃ የመስኖና ኢነርጂ ሚኒስቴር መስሪያ ቤቶች አስታውቀዋል። ይህ ትናንት በኢትዮጵያ የውጭ ጉዳይ ሚኒስቴር የወጣው መግለጫ ስብሰባው የተካሄደው ኢትዮጵያ አስቀድማ ለግብፅ ለሱዳንና ለአሜሪካ ስብሰባው ለሌላ ጊዜ እንዲተላለፍ አሳውቃ እያለ መሆኑን አስታውሶ የግድቡ ባለቤት የሆነችው ኢትዮጵያ በመርሆች መግለጫ ስምምነቱ መሰረት የግድቡን ሙሌት ከግንባታው ትይዩ በፍትሐዊና ምክንያታዊ አጠቃቀምና ጉልህ ጉዳት ያለማድረስ መርሆች መሰረት እንደምታከናውን ተናግሯል። ኢትዮጵያ የግድቡን የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብ ለማዘጋጀት የሚደረገው ድርድር ተጠናቋል በሚል የተሰጠውን መግለጫ አትቀበልም ይላል መግለጫው በመቀጠልም በዋሽንግተን ዲሲ የግብፅ አረባዊት ሪፐብሊክ ፈርሞበታል የተባለው ረቂቅ የሦስቱ ሀገሮች የድርድርም ሆነ የሕግና የቴክኒክ ቡድኖች ውይይት ውጤት አይደለም። የቴክኒክ ጉዳዮች ድርድሩም ሆነ የሕግ ማዕቀፍ ዝግጅቱ ላይ የሚደረገው ድርድር አልተጠናቀቀም። ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብ የሚዘጋጀው በሦስቱ ሀገሮች ብቻ እንደሆነ አቋሟን ቀድማ አሳውቃለች ብሏል። ኢትዮጵያ ግብፅና ሱዳን በሚያውቁትና በተስማሙበት እንዲሁም በመርሆች መግለጫ ስምምነት መርህ አንቀጽ ስምንት አድናቆታቸውን በሰጡት ሂደት መሰረት ሁሉንም የግድብ ደህንነት የሚመለከቱ ጉዳዮች በዓለም አቀፍ የባለሙያዎች ቡድን ምክረ ሐሳብ መሰረት የተሰጡትን ምክረ ሐሳቦች መፈጸሟን ትቀጥላለች ብሏል። የውጭ ጉዳይ ሚኒስቴሯ መግለጫ መግለጫው በመቋጫውም የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያ ደንብን ለማዘጋጀት ቀሪ መሠረታዊ ልዩነቶችን ለመፍታት ኢትዮጵያ ከግብፅ አረባዊት ሪፐብሊክና ከሱዳን ሪፐብሊክ ጋር የጀመረችውን ሂደት ለመቀጠል ቁርጠኛ ናት ይላል። የካቲት 21 2012 ዓ.ም፣ አዲስ አበባ ትናንት በነገራችን ላይ ኢትዮጵያ ህዳሴ ግድብን የፊታችን ሰኔ መሙላት እንደምትጀምር የመጀመሪያ የኤሌክትሪክ ኃይል ምንጯንም የፊታችን ታኅሳስ መጨረሻ አካባቢ ወይም በጥር እንደምትጀምር ቀደም ሲል ባለሥልጣናቷ አሳውቀው ነበር። ይህ በእንዲህ እንዳለ በኢትዮጵያ በግብፅና በሱዳን መካከል የሚደረገውን ድርድር በታዛቢነት እንደሚከታተል ቀደም ሲል ተገልጾ የነበረው የዩናይትድ ስቴትስ የገንዘብ ሚኒስቴር ትናንት ባወጣው መግለጫ የገንዘብ ሚኒስትሩ ስቲቨን ኑቺን የካቲት 19ና 20 2012 ዓ ም ከትናንት በስቲያ በነበሩት ሁለት ቀናት ማለት ነው። ከሱዳንና ከግብፅ የውጭ ጉዳይና የውሃ ሚኒስትሮች ጋር በተናጠል ዋሽንግተን ላይ መገናኘታቸውንና መወያየታቸውን አመልክቶ እስካሁን የተደረጉትን ጥረቶችም አድንቋል። በግድቡ አሞላልና የሥራ አመራር ላይ በሦስቱ ሀገሮች የሕግና የቴክኒክ ቡድኖች የሚቀርቡትን የስምምነት ሐሳቦች ለማዘጋጀት ዩናይትድ ስቴትስ ሁኔታዎችን ማመቻቸቷን ይኸው የገንዘብ ሚኒስቴሯ የትናንት መግለጫ ያመለክታል። በዚሁ የመግለጫው አንቀጽ ላይ የስምምነቱ ሰነድ በዓለም ባንክም የቴክኒክ አስተዋጽኦ እንደሚዘጋጅ ይናገራል። ዩናይትድ ስቴትስና የዓለም ባንክ በሦስቱ ሀገሮች የዋሽንግተን ድርድሮች ላይ የሚገኙት በታዛቢነት እንደሚሆን ቀደም ሲል ተገልጾ እንደነበር ይታወሳል። ባለፉት አራት ወራት የተከናወኑት ሥራዎች ሚዛናዊ በሆነና መመጣጠን ወይም መተካከል ባለበት ሁኔታ የሦስቱንም ሀገሮች ጥቅሞች ሁሉም አካባቢዎች ባስጠበቀ ሁኔታ የሚዳስስ ስምምነት እንዲዘጋጅ መደረጉን መግለጫው ጠቁሟል። የስምምነቱ መሠረቶችም በ2008 ዓመተ ምሕረት የተደረሰው የመርሆች ስምምነት እንደነበርና በተለይም የተመጣጠነ ምክንያታዊ የሆነ የውሃ አጠቃቀም፣ የጎላ ጉዳት ያለማድረስና የትብብር መርህ መሆናቸውንም የገንዘብ ሚኒስቴሩ መግለጫ አመልክቷል። የግብፅን ስምምነቱ ላይ ለመፈረም ያላትን ዝግጁነትና የቁርጠኛነት ማሳያ እናደንቃለን የሚለው የገንዘብ ሚኒስቴር መግለጫ ኢትዮጵያም ብሔራዊ ምክሯን መቀጠል እንዳለባት እንደሚገነዘብ ፈጥናም ስምምነቱን ለመፈረም በሚያስችል ሁኔታ የያዘችውን ሂደት ታጠናቅቃለች የሚል እምነት ዩናይትድ ስቴትስ እንዳላት ይናገራል። በመርሆች ስምምነቱ መሠረትም ይላል የገንዘብ ሚኒስቴሩ መግለጫ የአሜሪካ በተለይም በግርጌ ሀገሮች ላይ የጎላ ጉዳት አለማድረስ በሚለው መርህ መሠረት ያለ ስምምነት የመጨረሻ ሙከራ እንዳይደረግና ግድቡን መሙላት እንዳይጀመርም ያሳስባል። የተፋሰሱ የግርጌ ሀገሮች ሱዳንና ግብፅ ህዝቦችንም የግድቡን ደህንነት ስጋት ዩናይትድ ስቴትስ እንደምትገነዘብና በዓለም አቀፍ ደረጃዎች መሠረት የደህንነት እርምጃዎች ውሃ ከመሙላት በፊት መወሰድ እንዳለባቸው መግለጫው ያሳስባል። ሦስቱ ሀገሮች የመጨረሻውን ስምምነት እስኪፈራረሙም ዩናይትድ ስቴትስ በንግግሮች ውስጥ ለመቆየት ቁርጠኛ መሆኗ በገንዘብ ሚኒስቴሯ መግለጫ ላይ ተጠቅሷል። በታላቁ የኢትዮጵያ ህዳሴ ግድብ ላይ የተፈረመ ስምምነት ለአካባቢው ሀገሮች ከፍተኛ የሆነ ወሰን ተሻጋሪ ትብብር በማስገኘት የአካባቢ ልማትና የምጣኔ ሀብት ቅንጅትን በመፍጠር ከ250 ሚሊዮን የሚልቅ ቁጥር ላላቸው የኢትዮጵያ፣ የሱዳንና የግብፅ ሕዝቦችም የላቀ ሽግግር የሚያስገኝ ነው ብላ ዩናይትድ ስቴትስ እንደምታምን መግለጫው ይናገራል። ባለፉት አራት ወራትም በሀገሮቹ ተከናውነዋል የተባሉት ግዙፍ ሥራዎችም የሚያስደስቱ መሆናቸውን የጠቆመው የዩናይትድ ስቴትስ የገንዘብ ሚኒስቴር መግለጫ፣ ይህም እውን ሊሆን የቻለው ለገንቢ ውይይትና ለትብብር ባለው ጠንካራ ቁርጠኛነት ምክንያት ነው ብሏል። ለመሆኑ ይህ የዩናይትድ ስቴትስ የገንዘብ ሚኒስቴር መግለጫ ትርጉሙ ምን ይሆን? የኢትዮጵያስ አቋም ነው በባለሙያዎች? አይን መጪውስ ጊዜ ምን ይመስል ይሆን? ፕሮፌሰር ብርሃኑ እጅግ በጣም አመሰግናለሁ እዚህ ከእኔ ጋር በመገኘቶ ለዚህ ቃለ ምልልስና ለዚህ ማብራሪያ። እስቲ እንደው ለማስታወስ ያህል ፕሮፌሰር ከአድማጮቼ ጋር ያስታውሱልኝ ራስዎን ማን እንደሆኑ፣ ሙያውን ለምን ያህል ጊዜ እንዳገለገሉ፣ ለምን ያህል ዘመን እንደሰሩ። ብርሃኑ በላቸው እባላለሁ ረጅም ጊዜ በአስተማሪነት ነው የሰራሁት ባለፉት ሰባት ስምንት አመታት ግን በዚህ ባባይ እና በህዳሴ ግድ ጉዳይ ላይ ጥናት በማድረግ የአንዳንድ ቦታ ላይ የድጋፍ ማሰባሰብ ስራዎች እና መቀስቀስ ላይ ነው በብዛት እየተሳተፍኩ የቆየሁት እነዚህን ስራዎች የሚያከናውኑት ከመንግስት ጋር ሆኖ ነው ወይስ በግሎ በግሌ ነው በግሌ ነው። በግል እንዲህ የሚያውቁ ሰዎች ይጋብዙኛል። አንዳንድ መድረክ ላይ ያዩ ሰዎች በስንስኒ ይጠሩኛል እንጂ ከማስተባበሪያ ጽሕፈት ቤቱም አንዳንድ ጊዜ ሰዎች በጥቆማ ሲጠሯቸው ይነግሩኛል። በተረፈ በግሌ ነው የሚንቀሳቀሰው። ለምንድን ነው የሚንቀሳቀሱት እንደዚህ በግሉ? እንግዲህ የዚህ አባይ ጉዳይ የብዙ ኢትዮጵያውያን ጉዳይ ነው። እኔ ደግሞ ለረጅም ጊዜ የኢትዮጵያን ጂኦግራፊን ያስተማርኩት ኮተቤ መምህራን ትምህርት ኮሌጅ እያለ ጀምሮ ዩኒቨርሲቲም አዲስ አበባ ዩኒቨርሲቲም አዲስ አበባ ኮሌጅም ብዙ ቦታ ላይ ለሰላሳ አርባ አመት ያህል የኢትዮጵያ ጂኦግራፊ ነው ያስተማርኩት እና ይቺ ሀገር ብዙ የተፈጥሮ ጸጋ አላት። ግን የተፈጥሮ ጸጋዋን ባለመጠቀሟ ድሃ መሆኗ በጣም ሲቆጨኝ የነበረ ነገር ስለሆነ ይሄ እድል ሲገኝ እድሉን ማስፋት ይቻላል፣ መደገፍ ይገባኛል በሚል በግሌ ተነሳስቼ ነው የማረገው። ፕሮፌሰር ብርሃኑ አሁን በቀጥታ ሰራበታለሁ ወዳሉት ወደ አባይ ጉዳይ ልምጣና በአሁኑ ጊዜ ኢትዮጵያ ግብፅና ሱዳን ዋሽንግተን ዲሲ ላይ የጀመሩ ድርድር አለ። ምንም እንኳን ባለፈው ሳምንት የታሰበው ቢቋረጥም ድርድሩ እንደተጀመረ ግን የኢትዮጵያን የሱዳንና የግብፅን የውጭ ጉዳይና የውሃ የመስኖና ኢነርጂ ሚኒስትሮች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቢሯቸው ተቀብለው አነጋግረዋቸው ነበር እና ያኔ ሚኒስትሮቹን ጠይቄያቸው ነበር። ምን አሏችሁ ፕሬዚደንቱ፣ እዛ ቢሮ ውስጥ ጽህፈት ቤታቸው ውስጥ ገብታችሁ ብያቸው ነበር እና ካነሷቸው ጥያቄዎች አንዱ ለመሆኑ እናንተ ምን ያደርግላችኋል ይሄ ግድብ የሚል ነበር ብለው አንስተው ነበር። በተለያየ መንገድ ሊተረጎም ይችላል። በእርግጥ ይሄ አባባል ሚኒስትሮቹም ለማብራራት ሞክረው ነበር። ግን እርሲ እርስዎን ልጠይቅዎት ምን ያደርግላታል ኢትዮጵያ ግድብ በተለይ አባይ እንግዲህ የአባይ ወንዝ የአባይ ተፋሰስ ኢትዮጵያ ውስጥ ካሉ ወንዞች ሁሉ በውሃ ሙላት ትልቁ ወንዛችን ነው። በስፋትም ትልቁን በምዕራብ ኢትዮጵያ የሚሸፍ ነው የአባይ ተፋሰስ ነው። እኛ እንግዲህ በኢትዮጵያ ውስጥ የአባይ ተፋሰስ የትልቁን አባይ ስንል የተከዜንም፣ የባሮንም፣ የጥቁር አባይም ጨምሮ ውሃ እዛ ስለሚገባ በኢትዮጵያ ውስጥ የዋናው አባይ ተፋሰስ ብለን የምንላቸው እነዚህ ናቸው እና በኢትዮጵያ ውስጥ በመስኖ ሊለማ የሚችለው መሬት፣ ለምሳሌ በምስራቅ ኢትዮጵያ ሶማሌ ክልል ሰፊ መሬት አለ፣ ግን ውሃ የለውም። በአባይ ተፋሰስ ግን ኢትዮጵያ ውስጥ በመስኖ ሊለማ ከሚችለው መሬት ውስጥ ወደ ስድሳ ሁለት በመቶ የሚሆነው በአባይ ተፋሰስ አካባቢ ለሚገኘ በተለይ ምዕራብ ኢትዮጵያ ውስጥ ሱዳን ድንበር ላይ ከላይ ከተከዘ በረሃ ጀምሮ እስከ ታች እስከ ባሮ ድረስ የሱዳን ድንበር ተከትሎ ያለው ሜዳ በሙሉ ለመስኖ የተመቸ ቦታ ነው። እዚህ ዋናው የመስኖ ልማት አቅም ያለው አባይ ነው። በሀይል ማመንጨት ቢሆን ትልቁ አቅም ያለው በአባይ ወንዝ ላይ ነው። የተከዘ የባሮና የአባይም ብንወስድ ከአጠቃላይ የኢትዮጵያ የሀይል ማመንጫ አቅም የውሃ ሀይል ማመንጫ አቅም ስድሳ አምስት በመቶውን ይይዛል። ስለዚህ አባይ ትልቁ ወንዛችን ነው። ትልቁ አቅማችን ላይ ያለው እሱ ጋ ነው ስለምንል ነው በአባይ ላይ ዋናው ስራ መሰራት ያለበት የምንለው። ለምሳሌ አዋሽ ወንዝ አራት የሀይል ማመንጫዎች አሉት። ብዙዎች የመስኖርቻችን አዋሽ ላይ ነው ያለው። ግን አዋሽ ትንሽ ወንዝ ስለሆነ በእኛ ኑሮ ላይ ትርጉም ያለ ለውጥ ማምጣት አልቻለም። ስለዚህ ትልቁ አቅም ያለው በአባይ ወንዝ በአባይ ተፋሰሱ ወንዞች ላይ ስለሆነ በሀይል ማመንጫም በመስኖ ምልማት ይለማ የሚችል ትልቁ አቅም አባይ ስለሆነ አባይን ትተን ሌሎችን ብናለማ ትርጉም ያለ ለውጥ ማምጣት አንችልም። ለዚህ ነው በአባይ ላይ ትኩረት መስጠት የሚገባን የምንለው። እንግዲህ አባይ የኢትዮጵያ ብቻ አይደለም። አባይን ብቻ ሳይሆን ከአዋሽ በስተቀር ሁሉም ጅረቶች ከኢትዮጵያ የሚወጡ ናቸው። ኢትዮጵያ ለዚህ ነው የውሃ ማማ ተብላ የምትጠራውና በተለይ አባይን ከተመለከትን ግን የግብፅ ሕዝብ ህይወት የተመሰረተበት ውሃ ነው ተብሎ ነው የሚነገረውና ግብፃውያኑም በብዙ የሚሟገቱት የሚከራከሩት ለዚህ ነው ሽንጣቸውን ጥረው ለሺዎች ዓመታት ማለት እችላለሁ። እና ኢትዮጵያ እንዴት ነው የምትመለከተው? እስኪ ይሄንን የግብፅንና የአባይን ውሃ ግንኙነት። እንግዲህ እኔም ራሴ በጂኦግራፊ አስተማሪ ብዙዎቻችንም የጂኦግራፊ መምህራን የኢትዮጵያ ጂኦግራፊ ስናስተምርም የተሳሳተ ነገር የምንለው ነገር አለ። ኢትዮጵያ በውሃ ሀብት ከአፍሪካ ሁለተኛና ከኮንጎ ቀጠላ ነው የምንለው። ይሄ ግን በትክክለኛው ሁኔታ ካየኸው ኢትዮጵያ በወንዞቿ የተጠቀመችው ነገር ስለሌለ ሀብት ነው ማለት አስቸጋሪ ይሆናል። አንድ የተፈጥሮ ጸጋ፣ ሀብት የሚሆነው ጥቅም ላይ ሲውል ነው። የህብረተሰቡ ፍላጎት ማሟላት ማሳካት ሲችል ነው። ኢትዮጵያ ውስጥ ካሉን ወንዞች ቅድም እንዳልከው ከአዋሽና ኦሞም በተወሰነ መልኩ በስተቀር ሁሉም ድንበር ተሻጋሪ ናቸው። በአጠቃላይ ከዘጠና ሶስት በመቶ እስከ ዘጠና ሰባት አንዳንድ ጊዜ የሚባለው የኢትዮጵያ ወንዞች ውሃ ድንበር ተሻግረው ወደ ጎረቤት ሀገር ነው የሚሄዱት። ስለዚህ የውሃ ማማናት የሚለው ትክክል ነው ይገልጸናል። ከፍ ያለ ቦታ ላይ ያለች ከኛ የሚነሱ ወንዞች ድንበር ተሻግረው ይሄዳሉ። የሚጠቀሙት ሌሎች ሀገሮች ናቸው። ውሃ ብቻ ሳይሆን ለም አፈራችንን ይዘው የሚሄዱት፣ ለእኛ ጉዳት እንጂ ጥቅም አላስገኝልም እስካሁን ድረስ። የምለው አንዱ ምክንያት እሱ ነው። ስለዚህ ኢትዮጵያ በአባይ ወንዝ ላይ የውሃ ማማናት የሚለው ድንበር ተሻጋሪ ወንዞቿን ለራሷ ጥቅምን ያላዋላ የሚያመጣቸው ነገሮች ናቸው። ሁለተኛ የግብጽ ጉዳይ፣ እርግጥ ነው ድሮ ግብጾች አብዛኛው ኑሯቸው የሚመሰረተው በእርሻ ላይ ሊሆን ስለሚችል ግብጽ የአባይ ስጦታ ናት የሚሉት ነገር፣ ግብጽ ያለ አባይ መኖሪያ ችል የሚለው ነገር ትርጉም ሊኖረው እንችል ይሆናል። አሁን ግን አብዛኛው የግብጽ ህዝብ የሚኖረው በግብርና ስራ አይደለም፣ በእርሻ ስራ አይደለም። ከዛ ይልቅ ኢትዮጵያ ውስጥ ሰማንያ በመቶ በላይ በግብርና የሚተዳደር ሰው አለን ስለዚህ ግብጾች አብዛኛው የኑሮ መሰረታቸው ግብርና ባልሆነበት ሁኔታ የአባይ ወንዝ በመስኖርሻ መጠቀም ካልቻል መኖር አንችል የሚለው ነገር ኢትዮጵያ እንዳትጠቀም ካልፈል ካልሆነ በስተቀር እነሱ በዚህ ምክንያት የሚጎዱበት ነገር የለም። አሁን እኮ እነ ሊቢያ፣ ሳውዲ አረቢያ እኮ ያለ ምንም ወንዝ ሀገር ሆነው እየኖሩ ናቸው። የኑሮ የመሰረታቸው አሁን ግብርና አይደለም። ውሃ አንገብጋቢ ጉዳይ አይደለም። ግን ለአምስት ሺህ ዓመታት፣ ለሰባት ሺህ ዓመታት ስንጠቀም በኖራልና የቅድሚያ ይዞታ መብት ቀድመን የተጠቀም ቀድመ ባለቤት የሆን ነው የሚለው መርህ ይዘው ነው እስከ ዛሬ የሚገታገቱት እና በትክክለኛው ነገር ታየ ነው እውነት እንነጋገር ከተባን ግብጾች የውሃ ጉዳይ አይመስለኝም። እኔም ምለው ኢትዮጵያ ውስጥ በዚህ በአባይ ግድብ በአባይ ወንዝ ጥቅም ላይ ራሷን መለወጥ ከቻለች በምስራቅ አፍሪካ እጇ የማይጠመዘዝ ጠንካራ አገር ትፈጠራለች፣ እኛ የምንለውን የማትሰማ ከኛ በላይ ተሰሚነት ያላት አገር ትወጣለች የሚል ስጋት ካልሆነ በስተቀር ሌላ ትርጉም ያለ ይሄ ደግሞ ስሜት አይሰጥም። ኢትዮጵያ ብቻዋን ለመበልጸግ የሌሎችን ሀብት ተጠቅማ ራሷን ለማሳደግ ብቻ አይደለም፣ በጋራ የመበልጸግ በጋራ የማደግ ራእይ ነው ይዛ ያለችው በእውነት እውነት ከተነጋገር ኢትዮጵያ በአባይ ወንዝ ላይ ከምትጠቀመው ይልቅ ግድቡ ቢሰራም ከኛ ያለንሰ ጥቅም ማግኘታቸው አይቀርም፣ ግብጾችም ሱዳኖችም። እና ይሄ ግብጽ ለዘመናት ስትጠቀምበት የኖረችው ነገር ነው እና ትቶ የሚለው የፕሬዚደንት ትራምፕ አባባል ከንትን የራቀ ነው። ኢንፋክት ግብጾችም አልፎ አልፎም የሱዳን ምሁራንም ኢትዮጵያ ሌሎች አማራጮች አሏት። ሌሎች አማራጭ እያሏት አባይን እኛ እንዳንጠቀም ስለምትፈልግ የሚል ስሞታ ያሰማሉ። ግን ይሄ ከእውነት የራቀ ነገር ነው። አባይ ትልቁ ወንዛችን ነው። ትልቁ አቅም ያለው እዛ ላይ ነው። የአብዛኛው ህዝባችን ኑሮ መሰረት ግብርና ነው። እንደ ድሮ ደግሞ በዝናብ ላይ የትገኝነት ኢትዮጵያ ውስጥ ከዚህ በኋላ መቀጠል አይቻልም። ህዝቡም በዝተዋል፣ ዝናብም እያጠረ ስለሆነ መስኖም፣ በሀይል ማመንጫም፣ ኑሯችን መለወጥ እና በጋራ ማደግ የግድ ስለሚሆንብን ነው እንጂ ሌላ ምክንያት ኖሮት አደለም። እስቲ ወደ አሁን ጉዳይ ልምጣና ከዛ እንመለሳለን ወደዚህ ታሪካዊ ዳራ። ፕሮፌሰር ብርሃኑ የዩናይትድ ስቴትስ የገንዘብ ሚኒስቴር በዚህ በዋሽንግተኑ የሶስቱ ሀገሮች ድርድር ላይ በታዛቢነት እንደሚገኝ ቀደም ሲል ተገልጾ ነበረ። የዓለም ባንክም እንደዚሁ እንደሚገኝ ተገልጾ ነበረ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ናቸው እንግዲህ ይህን ትዕዛዝ አስተላልፈው ለሶስቱ ሀገሮች መሪዎችም ጥሪዎችን ግብዣዎችን አድርገው ላለፉት አራት ወራት እነዚህ ድርድሮች ሲካሄዱ የቆዩት። ባለፈው ሳምንት ኢትዮጵያ ያልጣሙኝ የአሜሪካ አቋሞች አሉ ወይም የዓለም ባንክም ቢሆን አቋሞች አሉ ብላ በድርድሮቹ ላይ ሳትገኝ ቀርታለች። የዩናይትድ ስቴትስ የገንዘብ ሚኒስቴር ግን ትናንት መግለጫ አውጥቷል። የኢትዮጵያ መንግስት ወዲያው ነው ቅሬታውን በዚህ ላይ የገለጸው። እርስዎ እንዴት ተገነዘቡት? መጀመሪያ ነገር በእኛ በኩል የተሰራ ስህተት አለ። ኢትዮጵያ እስከዛሬ ድረስ ይዛው የቆየችውን የሦስተኛ ወገን አያስፈልግም የሚለውን አቋሟ ላይ ያሳየችው መንሸራተት ለዚህ ሁሉ ችግር የዳረገ ነው ሆኖ ይሰማኛል። ሰለሞን፣ ከፕሮፌሰር ብርሃኑ በላቸው ጋር ያደረጋችሁት ውይይት በጣም ጥሩ ነበር። አድማጮች፣ ውይይቱ አልተቋጨም፣ ይቀጥላል። ሌሎች ባለሙያዎችንም ይዘን እንመለሳለን። ለዛሬው ሰዓት ስለ ገታን ነው እኛም ውይይቱን እዚህ ላይ የገታ ነው። ኮሮና ቫይረስን ማቆም ይቻላል። መረጃዎችን ከታመኑ ምንጮች ብቻ ያገኙ። ስለ ኮቪድ አስራ ዘጠኝ ድብቅ ነገር የለም። በግልጽ ይወያዩ፣ አይረበሹ። ኮሮና ቫይረስን አንተ ማቆም ትችላለህ ኮሮና ቫይረስን አንቺ መግታት ትችያለሽ የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የእሁድ ምሽት መሰናዷችንን ነው የተከበራችሁ አድማጮች በነገራችን ላይ በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ የሚተላለፍላችሁን ጋቢና ፕሮግራማችንን እንድትከታተሉ እንጋብዛለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የእሁድ ምሽት መሰናዷችንን ነው። ተከታዩ ዘገባ ኢትዮጵያዊውን የዓለም ሽልማት እጩ ፎቶግራፍ አንሺ ያስተዋውቀናል። በኢትዮጵያ የአሶሽየትድ ፕሬስ የፎቶ ባለሙያ የሆነው ሙሉጌታ አይኔ በሦስት ዘርፎች ለዓለም የፕሬስ ፎቶ ሽልማት ታጭቷል። ሙሉጌታ የታጨባቸው ሥራዎቹም ባለፈው ዓመት ቢሾፍቶ አቅራቢያ በወደቀው ቦይንግ 737 ማክስ 8 አይሮፕላን አደጋ ቤተሰቦቻቸው የሞቱባቸው ሰዎች ጄቱ የወደቀበት ቦታ ሄደው አፈሩን በመሪር ሐዘን ፊታቸው ላይ ሲበትኑ የሚያሳዩ ፎቶግራፎች ናቸው። ጽዮን ግርማ ሙሉ ጌታ አይኔን አነጋግረዋለች። ለሽልማት ስላሳጨው ስላሳቸው ስራው በማብራራት ይጀምራል። እጩ የሆኑባቸው ፎቶግራፎች በኢትዮጵያን አየር መንገድ በተከሰከሰው በሶስት ዜሮ ሁለት ፍላይት የመነበረው በሰራው የዜና ሽፋን ላይ ያነሷቸው ፎቶች ናቸው። ሁለት ሺህ ሀያ ላይ የወርልድ ፕሬስ ፎቶ አዋርድ ላይ እጩ ነው። በዚህ እጩ የሆንክባቸው ፎቶዎች ቤተሰቦች በቦታው ተገኝተው አውሮፕላኑ በተከሰከሰበት ቦታ ላይ ተገኝተው ሐዘናቸውን ሲገልጹ የሚያሳዩ የተለያዩ ፎቶግራፎች ናቸው። እንግዲህ ከዌብሳይታቸው ላይም እንዳየናቸው እነሱ ፎቶግራፎች ስታነሳቸው በቦታው ላይ ተገኝተህ ነው። ወደኋላ ተመለስና እስቲ አስታውሰን ምን ይመስል ነበረ? ስሜቱ በጣም እጅግ የከፋ ሀዘን ያለበት ቦታ ላይ ተገኝተ ነው ያነሳኸው እና እስቲ ንገረን። በወቅቱ አውሮፕላኑ እንደተከሰከሰ ቁርስ እየበላሁኝ ነበረ። አጋጣሚ ሬስቶራንት ውስጥ ቁርስ እየበላሁኝ ነው የሰማሁት። እና በጣም ብዙ እንደዚህ ወደቀ ሚል እንጂ እንደዚህ አይነት የሆነ አደጋ የተሳም አልጠበኩም ነበር። ወዲያውኑ ነበር ወደ ኤርፖርት ሂጄ ነበረ የሰዎችን ያንዳንድ ሰዎችን ሪያክሽኖችን ለማንሳት ያለው በአብዛኛው ግን አሁን እጭ ሆንኩባቸው ፎቶዎች ያነሳኋቸው ፕሌኑ የተከሰከሰበት ቦታ ላይ ሄጅ የሰራሁት ነበረ፣ እና በጣም በጣም በጣም በጣም ስሜትን ሚነካ የነበረ ወቅት ነበረ። በአንድ ሳምንት ከሌሊቱ አስሳት እየተነሳሁ ነበር ሄደ በጠዋት ነበር የምንነሳ። በጣም ቦ ነበረ፣ ከአዲስ አበባ ወደኛ ስሄድ ወደ ደብረ ዘይት አደጋ የደረሰበት አካባቢ ማለት ነው። መጀመሪያ እንዳየሁት የአደጋ ቦታ ለማመን ለማመን አልቻልኩም ነበረ። ያንን ያ እንደዚያ ስብርብር ብሎ ምንም የሚታይ ነገር አልነበረምና በአካል መገኘት እዛ ቦታ እና ወሬ የምትሰሚ ነገር በፍጹም ታነሮች ናቸው። በጣም በጣም ያስደነግጣሉ። እዚያ አካባቢ ያለው ነበር ና የነበረው ነገር ነ የህን መስል ነበረ። ታሪክ አጋርተህበታል ተህበታል ያንተን ራስህን ስሜትህን የነኩህ ፎቶዎች ከዛ ውስጥ ከታጨህበት የትኞቹ ናቸው? ሰመናገር ይ ሰራተኞች ፎቶግራፍ ለማበላለጥ ሳይሆን አንደኛ የፎቶግራፊ ቴክኒክ ሆነ ራሱ ሳነሳ እኔ ራሴ ከማንሳት በፊት እውነቴ ነው የምልሽ፣ በጣም በቃ ቁጭ ብዬ ብዙ አልቀሻለሁ። በጣም ተሰምቶኛል፣ የሰዎች ሁኔታ ሳይ በጣም ስትመጪ፣ የአደጋ አካባቢ ስትመጪ፣ ይሄ ሁሉ ነገር ለማየት ነው የምልሽ በእውነቱ በጣም በጣም በጣም በጣም በጣም ስሜት የሚነካ ነበረ። የሰዎቹ የቤተሰቦቹ ሁኔታ ወጥቶ ስሜታቸውን የሚገልጹበት ሁኔታ በጣም ስሜቴን የነካኝ ስራ ነው። አሁን እንደዚህ አለም ላይ ወጥቶ ፎቶግራፊው እንደዚህ በሰዎች ት እንዲታዝና ያለ ሽልማትም ደረጃ እንዲደርስም ያደረገው የኔም ስሜት እዛ ውስጥ የኔም ስሜት እዛ ውስጥ ላለ ነው እኔም ይስተሰምቶኛል ያ ነገ እዛ ጋር ሰዎቹ ላይ ነበረ ነገር እኔን ራሱ ውስጥ የተሰማኝ ውስጤ የኔ ጎዳይ ነበረ። በጣም ድከስ ሎኝ የነበረ ለተወሰኑ ጊዜያቶች የነበረው ስሜት በጣም ምን እንጃ፣ ከቀናት በላይ ነው። በጣም ከባድ ነው። እዚ አካባቢ ሰዎች አፈር አፈር ነው ያገኙት ነው። ለማመን እንኳን አልቻሉም አብዛኞቹ። እኔ ራሴ እንደዛ ነበር የተሰማኝ፣ እና በጣም ከባድ ነው። በተለይ አን በአንደኛው ውጭ የወቅበት ፎቶግራፍ ፊቷ ላይ አፈሩ ነው ስትመሰምሰው የምታይበት ስሜት እንዴት ስሜት እንደሚጎዳ፣ በጣም ከባድ ነበረ። እኔም ሪስፔክትፉሊ የእነሱን አክብር በቴኔሌንስ በሚባለው ነው ሳነሳ የነበረው ምንም ከሀዘንተኞቹ ጋር እንደዚህ ኮንፍሮንት አድርጌ ቀርቤ እነሱን አልተካፈትኩም። አመሰግናለሁ። ሲሆን ሙሉጌታንም እንዲሁ መልካም ሁሉ እንመኛለን። ዘንድሮ ኢትዮጵያውያን በየዓለም አቀፍ መድረኩ ሽልማት በሽልማት እየሆኑ ነው። ምንም እንኳን አሳዛኝ ታሪክ ቢሆንም ታሪኩ፣ ስራው ግን በዓለም ደረጃ ይዞት ወጥቷል። መልካም እድል እንመኛለን። አሁን እስከ ማጠቃለያው ከበገና ጋር እንተዋችሁ። ማንሰጠኝ እኔ ጠጅ እንጀራ ሰጠች፣ አሁን ማንሰጠኝ እኔ ጠጅ እንጀራ ሰጠች። አባት ልጁን ረግሞት በጣም አጥብቆን ተጣልቶት ይታረቀዋል ያለ ፈጣሪ አናለኝ ከሁሉ ባዳ። ለፈጣሪ አድማጮች አሁን የዜና ማጠቃለያ እናሰማለን። አውስትሬሊያ ታይላንድ፣ እና ጃፓን በኮሮና ቫይረስ የሞቱ ሰዎች እንዳሉባቸው ዛሬ ካስታወቁት ሀገሮች መካከል ይገኛሉ። ዩናይትድ ስቴትስ ውስጥም ለመጀመሪያ ጊዜ በቫይረሱ ምክንያት የሞተ ሰው መኖሩን የሀገሪቱ የጤና ባለሥልጣኖች አስታውቀዋል። በሀገሪቱ ተጨማሪ የኮሮና ቫይረስ በሽታ ሊኖር ቢችልም ፍርሃት እንዲኖር አያስፈልግም ብለዋል ፕሬዚደንት ትራምፕ። አንድ የተባበሩት መንግስታት ድርጅት መርማሪ ኤርትራ በመሰረታዊ ሰብአዊ ነጻነቶችና እና በሃይማኖታዊ እምነት ላይ ከባድ እርምጃ ትወስዳለች ሲል አዲስ ባወጣው ዘገባ አውግዟል። ካለገደብ ወታደራዊ አገልግሎትና ሰፊ በደልም ይፈጸማል በማለትም ነቅፏል። በሰብአዊ መብት ረገጣ ተግባርዋ የምትታወቀው ኤርትራ ከሁለት ዓመታት በፊት ከኢትዮጵያ ጋር የሰላም ስምምነት ከፈረመች ወዲህ ለውጥ ታደርጋለች የሚል ተስፋ የነበረ ቢሆንም በተግባር ላይ አልዋልም ይላል የኤርትራን ጉዳይ የሚከታተለው የተባበሩት መንግስታት ድርጅት ልዩ መርማሪ። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ጽዮን ግርማና እኔም ሶሎሞን አባተንን መልካሙን ሁሉን እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም በደህና ነው። እዚ ሬድዮ ድምፂ ኣሜሪካ እዩ ሬድዮ ድምፂ ኣሜሪካ ቀዳምን ሰንበትን ብሳተላይት ብናይልሳት ዘመሓላልፎ መደብ ጀሚሩ ድሕን ድምሶም ክቡራ ሰማዕትና ኣብዚ ናይ ቀዳም ሰንበት መደብና ዝተፈላለዩ